የማላዊ መንግስት መንገድ ላይ የሚለምኑና ልጆቻቸው በልመና የተሰማሩ ወላጆች በቁጥጥር ስር እንዲውሉ አዘዘ። አብዛኞቹ በየመንገዱ ለልመና የተሰማሩ ሰዎች እንደ ገቢ ምንጭ ይዘውት እንጂ ኑሮ አስገድዷቸው አይደለም ነው የሚለው መንግስቱ። ፖሊስ የታዘዘውን እርምጃ መውሰድ ገና አልጀመረም። ትዕዛዙ ግን የህዝብ ትችቶችን አስከትሏል። ከብላንታየር የደረሰን የዘጋቢያችን የላሜክ መሲና ዘገባ አለ። ትዝታ በላቸው ታቀርባለች። ከጠዋቱ አስራ ሁለት ሰዓት ነው። የማላዊ የንግድ መናኸሪያ የሆነችው የባላንቴር መንገዶች ወደ ስራ በሚሄዱ ሰዎች ተጨናንቀዋል። በየመንገዶቹ ዳር ደግሞ ምጽዋት የሚጠይቁ ይታያሉ። አንዳንዶቹ የአካል ጉዳተኞች ናቸው። የሃምሳ አንድ ዓመቱ ኮንፎንዚባላንቲ ሲወለድ እጆች አልነበሩትም። ንጋ ቋይ ለኑሮዬ ገቢ የማገኘው መጽዋት በመጠየቅ ነው። ፍራፍሬ በመቸርቸር የምትተዳደረው ባለቤቴን ለመርዳት ገንዘብ እሰጣታለሁ፣ ምግብ እሸምታለሁ፣ ለልጆቼ የትምህርት ቤት ወጪ እንዲሁም የቤት ኪራይ እከፍላለሁ፣ ነው ያለው። ያላባት አራት ልጆቿን የምታሳድገው ፋና ባንዳ በእግሮቿ መራመድ አትችልም። መንፏቀቅ ወይንም ለአካል ጉዳተኞች የተሠራ ተሽከርካሪ ወንበር መጠቀም አለባት። መንገድ ላይ ብዙ በደል ይደርስብናል። አንዳንዶች የስድብ ናዳ ያወርዱብናል፣ ሌሎች ደግሞ ቤት ውስጥ ሆነሽ ሌላ መተዳደሪያ ለምን አትፈልጊም በማለት ቁጣ ያወርዳሉ ነው ያለችው። ማላዊ ውስጥ ምጽዋት ሲጠይቅ የተያዘ ሰው ወደ ሁለት የዩናይትድ ስቴትስ ዶላር በሚጠጋ የሀገሪቱ ምንዛሬ ወይንም በሦስት ወር እስራት ይቀጣል። መንግስት ካለፈው ሚያዚያ ወር ጀምሮ ፖሊሶች ልጆቻቸውን ለልመና የሚያሰማሩ እና ራሳቸውም የሚለምኑ ሰዎችን ቁጥጥር ስር እንዲያውሉ አዟል። ሜሪ ሽዋን በአገሪቱ የጾታ የልጆች እንዲሁም የአካል ጉዳተኞች ማህበራዊ አገልግሎት መስሪያ ቤት ዋና ጸሐፊ ናቸው። ይሄ የአገሪቱ ህግ ነው። ህጉ አልፎ ተርፎ ምጽዋት ለሚጠይቁ ገንዘብ የሚሰጥ ሰው ቁጥጥር ስር እንዲውል ያዛል። መከበር አለበት ነው ያሉት። መንግስት ባጠናቀቀው ጥናት በሁለት የማላዊ ትላልቅ ከተሞች ውስጥ በልመና ከተሰማሩ አራት ሺ አምስት መቶ ሰዎች አራት መቶ የሚሆኑት ብቻ ናቸው በኑሮ አስገዳጅነት የተሰማሩት ይላሉ። ሸዋ ጨምረው ሲያስረዱ፣ የሆነ ሆኖ የሃይማኖት መሪዎችና የአካል ጉዳተኞች መብት ተሟጋቾች መንግስት ለችግሩ የሚሰጠው መልስ ትምህርትና የስራ እድል ማቅረብ እንጂ እስራት መሆን የለበትም ይላሉ። በማላዊ በልመና ላይ ቁጥጥር ከተጀመረ ወር ቢያልፍም ባለስልጣናት በየማህበረሰቡ ስብሰባዎችን በማካሄድ ልምዱ ስለሚቆምበት ዘዴ ወላጆች፣ የሃይማኖት መሪዎችና የንግድ ባለቤቶች ጋር እየመከሩ ነው።